በድሬዳዋ የድል ጮራ ሪፈራል ሆስፒታል ሰራተኞች አስተዳደሩ ለኮሮና ቫይረስ ተጋላጭ ሆነን እንድንሰራ እያደረገን ነው ሲሉ ቅሬታ አቀረቡ በትላንትናው እለት በኮሮና ቫይረስ ምክንያት ህይወታቸው ያለፉ አንድ የድሬዳዋ ነዋሪ ቫይረሱ እንዳለባቸው ሳይታወቅ ለአስር ቀናት በድል ጮራ ሆስፒታል ቆይተዋል ለእኚህ ግለሰብ በሆስፒታል የህክምና ክትትል ሲያደርጉላቸው የነበሩ የሆስፒታሉ ሰራተኞች ተመርምረው በአስቸኳይ የምርመራ ውጤታቸውን እንዲያውቁ እስከዚያው ድረስም ወደ ለይቶ ማቆያ እንዲገቡ አለመደረጉ ለሌሎች ህሙማንና ሰራተኞችም ተጋላጭነታቸው ቸውን የሚጨምር ነው ብለዋል። የመከላከያ የህክምና ቁሳቁሶችን በአግባቡ እየቀረቡልን አይደለም ሲሉ አማረዋል። የጤና ቢሮ ግን የሆስፒታሉን ሰራተኞች ወደ ለይቶ ማቆያ አስገብቶ የህክምና አገልግሎቱን ከማስተጓጎል ይልቅ የህክምና ቁሳቁሶችን በበቂ ሁኔታ አቅርቤያለሁ ይላል። የምርመራ ውጤታቸውን በፍጥነት ያልታወቀው ከመመርመር አቅም ውስንነት ጋር በተያያዘ ነው ብሏል። ይሁንና በዛሬው እለት ይፋ በተደረገው የምርመራ ውጤት ከግለሰቡ ጋር ንክክ የነበራቸው የሆስፒታ የተባሉ ሰራተኞችም ሆኑ አብረው ተኝቶ የነበሩ ህሙማን ከቫይረሱ ነጻ ናቸው ተብሏል። አዲስ ቸኮል ተጨማሪ ዘገባ አለው። ለድሬዳዋ ብቻ ሳይሆን ለአጎራባች ክልሎችም የሪፈራል ሆስፒታልነት አገልግሎት እየሰጠ የሚገኘው የድል ጮራ ሪፈራል ሆስፒታል በህክምና ክፍሉ ተኝተው የነበሩ ግለሰብ የኮሮና ቫይረስ እንዳለባቸው ሳይታወቅ ለበርካታ ቀናት በሆስፒታሉ መቆየታቸው ተነግሯል። ቆይቶ ምርመራቸው ሲታወቅ የኮሮና ቫይረስ እንዳለባቸው የታወቀው እኚሁ ግለሰብ አሁን ህይወታቸው ያለፈ ሲሆን ከእርሳቸው ጋር ንክኪ ለነበራቸው ባለሙያዎች እስካሁን ምንም የተደረገ ነገር እንደሌለ ስማቸው መግለጽ ያልፈለጉ ሰራተኛ ለቪኦኤ ቃላቸውን ሰጥተዋል። ይሄ ማለት እዛ ጋ ያለ ጽዳትም ድጋፍ ሰጪም በሌለ ማቴሪያል በባዶ እየሰራ ይሄ ሁሉ ባለሙያ ተጋሎጮ ነው። ከተጋለጠም በኋላ እነኚህን ባለሙያዎች እንደምናውቀው እንደ ስታንዳርዱ እነኚህ ሰዎች ወደ ኳራንቲን መግባት አለባቸው። ባለሙያዎቹ ከቤተሰብም መገለል ነበረባቸው፣ ግን ማንም ዞር ብሎ ሊያያቸው የቻለ የለም። ኢቭን ሳምፕል የሰጡት ራሳቸውን ለማዳም በቃ ፖዚቲቭም ከሆንን እንወቀው ኔጌቲቭም ከሆንን ብለው ራሳቸው ነው ሳምፕል የሰጡት እንጂ ቢሮውም ሆነ ሆስፒታሉ እዛ ቦታ ላይ ተጋልጠዋል፣ ኳራንቲን ይግቡ ብሎ አይዞሊን ለማድረግ አልሞከረም። እኛም ኢመርጀንሲ ነው የምንሰራው። በማሳአት ያ ሰውዬ ገብቶ እንደተኛ አይታወቅም። ብዙ ሰው ተጋልጧል። ከዚህ በፊት በሀረር ህይወት ፋና ሆስፒታል የኮሮና ቫይረስ ያለበት አንድ ሰው ሲገኝ ሆስፒታሉ ለአራት ቀናት ተዘግቶ የጸረ ተህዋሲ ኬሚካል ርጭት ተደርጎለት ነበር ያሉ እኚ አስተያየት ሰጪ ለድል ጮራ ሆስፒታል ግን ምንም የተደረገ ነገር የለም ይላሉ። የህክምና ባለሙያዎችና ሌሎች የሆስፒታሉ ሰራተኞች የኮሮና ቫይረስ መከላከያ ቁሳቁሶችን በበቂ ሁኔታ እየተሰጡን አይደለም ሲሉ ቅሬታ አቅርባሉ። ከማስክ አኳያ አንድ ማስክ ለሳምንት፣ ይቺ ትንሿ አረንጓዴ ማለት እውነት ነው የምላችሁ፣ ይሄ ማስክ ለአራት ሰዓት አትሰራበትም። ላብ ከነካ ወደው ሶክ ይሆናል፣ ይበላሻል። ይህንን አይንቲፋይ ማ አይታሰብም። በስንት ጊዜ በወር በምናምን አንድ አባት መጣል እነኝን ነገሮች መሰረት በማድረግ ነው። ተደጋጋሚ ችግሮች ስለሆኑ ከቢሮም ለሌላ ተቋማት እንደሚያደርገው ስ ሆስፒታሉን ሰፖርት እያደረጋለኝ ሁን ኢመርጀንሲ ነው የምሰራው ሁለት ወር ይሆነናል፣ ከጠየቅን ሉ ልብሱ ይሰጠን ጫማው ይሰጠን እናገለግላለን። እኛ ኮቪድ ሴንተር ልካን መስራት እንችላለን። ለምን በሽተኞችን ታውቃቸዋለን፣ ፖዘቲቭ ናቸው። ስለዚህ እራስ እንጠብቃለን። ሌላ ግን አሁን ኢመርጀንሲ ነን ኮቪድ ብለ ሁሉንም በሽተኛ ሴፍ ሳትሆን የምታገለግለው ለምን? ኮቪድ አይደለም። ለምን ኮቪድ ስለተባለ የጽዳት ባለሙያዎችን ይመስሉ ድጋፍ ሰጪ ሰራተኞች ከህሙማን ጋር ቀጥተኛ ንክክ ያላቸው ቢሆንም ምንም አይነት የመከላከያ ቁስ ድጋፍ ስለማይደረግላቸው በግላቸው እየገዙ ነው የሚጠቀሙት ተብለዋል። ሰራተኞቹ ከጥቅማጥቅምና ፍትሃዊ አገልግሎት ጋር የተገናኙ ሌሎች ቅሬታዎችንም ያቀርባሉ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ በሆስፒታሉ ተገኝተው የሁሉም የስራ ክፍል ተወካዮች በተገኙበት ከሰራተኞቹ ጋር በዚህ ውይይት አካሂደዋል። በጉዳዩ ላይ ለጋዜጠኞች መግለጫ የሰጡት የጤና ቢሮ ኃላፊዋ የኮሮና ቫይረስ ከተገኘባቸው ታማሚ ጋር ንክክ የነበራቸውን ሁሉ ወደ ለይቶ ማቆያ ብናስገባ ሆስፒታሉ መ መዘጋቱ ነው ይላሉ። በዚህ ረገድ አገር አቀፍ አሰራር መዘርጋቱ ነው የተናገሩት ወይዘሮ ለምለም ወደ ለይቶ ማቆያ ከማስገባት ይልቅ አስቀድሞ ራሳቸውን እንዲከላከሉ ማድረግን ነው የመረጥ ነው ይላሉ። ኳራንታይን ማድረግ ደግሞ መጀመሪያ አካባቢ እንዳያችሁት ሁለቱ በሽተኞች መጀመሪያ እንደተገኙ ከእነሱ ጋር የቅርብ ንክክ ያላቸውን የጤና ባለሙያዎች ሁሉ ሆቴል ላይ ኳራንታይን አድርገናቸው ነበረ። ምንድን ነው የዛኔ ያንን ያደረግንበት ጥንቃቄም አልነበረም፣ በጊዜው በቂም አቅርቦት አልነበረም። እምነት ስላጣን ነው። ማህበረሰቡ ውስጥ ከመሰራጨቱ በፊት ያንን እርምጃ የወሰድ ነው ማለት ነው። አሁን ግን ቀድመን ከአስራ አምስት ቀን በፊት ተዘጋጅተን ሁሉም እያንዳንዱ ጤና ባለሙያ ሰርጂካል ማስክ ግላብ አድርጎ ስራውን እንዲሰራ ስላደረግን ወዲያውኑ ፖዘቲቭ የሆነው ታማሚ ሲገኝ ወዲያውኑ ናሙና ነው የሰት ነው ናሙና ውስጥ ደን ወደኛ የምርመራ ላቦራቶሪ ነው የላክ ነው የኮሮና ቫይረስ መከላከያ ቁሳቁሶችን በተመለከተም ድሬዳዋ ከሌሎች ክልሎች የተሻለ ክምችት አላት ይላሉ ለሰራተኞችን በቂ ግብዓት አቅርበናል ነው የሚሉት ድሬዳዋ ከሌሎች ክልሎች ጋር ከፌዴራል መንግስቱ ካገኘችው የመከላከያ ቁሳቁሶች ድጋፍ ባሻገር የእህት ከተማ ከሆነችው የቻይና ኩንሻን ከተማ የተገኘው ድጋፍ በአስተዳደሩ በቂ አቅርቦት እንዲኖር አስችሏል ይላሉ ወይዘሮ ለምለም ምንም እንኳ ወይዘሮ ለምለም በቀን ሁለት የህክምና ማስኮችን ለህክምና ባለሙያዎች እንደሚሰጥ ቢናገሩም የድል ጮራ ሆስፒታል ሰራተኞች ግን በቀን ሳይሆን በሳምንት ሁለት ወይም አንድ ማስክ ብቻ ነው የሚሰጠን ብለዋል። በዚህ ረገድ ክፍተቱ የተፈጠረው የት እንደሆነ እናጣራለን ብለዋል ወይዘሮ ለምለም። በጊዜያዊነት ግን ክፍተቱን ለመድፈን ለሰራተኞቹ በወር መቅረብ ያለበት ማስክና ሳኒታይዘር በአንድ ጊዜ እንዲቀርብላቸው ሰራተኞቹና ጤና ቢሮ መስማማታቸውን ወይዘሮ ለምለም አስታውቀዋል። የጤና ቢሮም ሆነ ሰራተኞች የሚስማሙበት የጋራ ችግር የሰራተኞቹ የኮሮና ቫይረስ ምርመራ ውጤት ተሎ አለመታወቁ ነው። ይህ በአቅም ውስንነት የተፈጠረ ነው ይላሉ ወይዘሮ ለምለም። ችግሩ ግን በሂደት ይቀረፋል ብለው እንደሚያምኑ ነው የሚናገሩት። ሆኖም ከሰውየው አቅራቢያ አልጋ ይዘው ይታከሙ የነበሩ ህሙማንም ሆኑ ከገለሰቡ ጋር ንክክ የነበራቸው የሆስፒታሉ ሰራተኞች ውጤታቸው ከቫይረሱ ነፃ መሆናቸውን የሚያሳይ ነው ተብሏል። ይህ ግን የታወቀው ከሶስት ቀን በኋላ ነው። ሰራተኞቹ ያነሷቸው ሌሎች አስተዳደርነት ቅሬታዎችንም ጊዜ ሰጠው ለመፍታት ጥረት እንደሚያደርጉ ነው ወይዘሮ ለምለም የገለጹት። ከድል ጮራ ሪፈራል ሆስፒታል አስቀድሞ የጥቁር አንበሳና የጎንደር ሪፈራል ሆስፒታል ሰራተኞችም ተቀራራቢ ቅሬታዎችን አቅርበው እንደነበር ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።